ጠቅላይ ሚኒስትር አብይ አህመድ ለከፍተኛ የመንግስት ኃላፊነት ቦታዎች አዳዲስ ሹመት ሰጡ። ሰሞኑን ከኃላፊነት በተነሱ ሶስት ሚኒስትሮች ቦታ ተተኪ ሚኒስትሮችን የሾሙ ጠቅላይ ሚኒስትሩ ለብሔራዊ ባንክና ለጠቅላይ ሚኒስትር ጽህፈት ቤት የተለያዩ ኃላፊነቶችም አዳዲስ ሹመቶችን መስጠታቸው ታውቋል። ሹመቱን በተመለከተ የአሜሪካ ድምጽ አስተያየታቸውን የሰጡ የኢኮኖሚ ባለሙያዎች ፕሮፌሰር አለማየሁ ገዳና አቶ ዋሲሁን በላይ የሀገሪቱን የገንዘብ ስርዓትና የኢኮኖሚ የሚቆጣጠር ክፍል ነው ያሉት ብሔራዊ ባንክ ከሌሎች ዘርፎች በተለየ መልኩ ፖለቲካዊ ተጽዕኖ ውጪ መሆን እንዳለበት ይገልጻሉ። ይህ ካልሆነ ኢኮኖሚያዊ ችግሮችን ሊያስከትል ይችላል ብለው እንደሚሰጉም አስታውቀዋል። ኬኔዲ አባተ ዝርዝር አለው። ጠቅላይ ሚኒስትር አብይ አህመድ ለከፍተኛ የመንግስት ኃላፊነት ቦታዎች አዳዲስ ሹመቶችን ስለመስጠታቸው ጽህፈት ቤታቸው በዛሬ ዕለት አስታውቋል። ጠቅላይ ሚኒስትሩ በቅርቡ ከኃላፊነታቸው በተነሱ የካቢኔያቸው አባላት ምትክ ዶክተር አለሙስሜን የትራንስፖርትና ሎጂስቲክስ ሚኒስትር፣ ኢንጂነር ሀብታሙ ተገኘን የማዕደን ሚኒስትር፣ ዶክተር ግርማ አመንቴን ደግሞ የግብርና ሚኒስትር አድርገው በመሾም የህዝብ ተወካዮች ምክር ቤት እንዲያጸድቅላቸው ጠይቀዋል። ሌሎች ተጨማሪ ሹመቶችንም የሰጡት ጠቅላይ ሚኒስትር አብይ ከፍተኛ የኢኮኖሚ አማካሪያቸው የነበሩትን አቶ ማሞ ምህረቱን ከጥር 10 2015 ዓ ም ጀምሮ የብሔራዊ ባንክ ገዥ ሆነው እንዲያገለግሉ ሾመ ዋል። ዛሬ ይፋ በሆኑ አዳዲስ ሹመቶች መሰረት ወይዘሮ አለም ፀሐይ ጳውሎስ የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር፣ ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ የማኅበራዊ ዘርፍ አማካሪ ሚኒስትር፣ አምባሳደር ታዬ አጽቀ ሥላሴ የጠቅላይ ሚኒስትሩ የውጭ ፖሊሲ አማካሪ ሚኒስትር፣ አቶ መለስ አለሙ ደግሞ በሚኒስትር ማዕረግ የዴሞክራሲ ስርዓት ግንባታ ማስተባበሪያ የዘርፍ አስተባባሪ ሆነው መሾማቸው ታውቋል። ጠቅላይ ሚኒስትሩ ከሰጧቸው ሹመቶች መካከል የብሔራዊ ባንክ ሹመት የበርካ ዓለም አቀፍ መገናኛ ብዙሀንን ቀልብ ሳቢ ሆኗል። ይህ የሆነው የብሔራዊ ባንክ ስራ የሀገሪቱን የገንዘብ ስርዓትና ኢኮኖሚ የሚቆጣጠርና የሚመራት ዘርፍ በመሆኑ እንደሆነ የሚገልጹት የኢኮኖሚ ተንታኞች፣ ቦታው ከዘርፉ ብቃትና ከፍተኛ ልምድ በተጨማሪ ገለልተኝነትን እንደሚፈልግ ያብራራሉ። በመሆኑም ከፖለቲካዊ ተጽዕኖ ነጻ ሊሆን ይገባል በማለት ይሞግታሉ። ፕሮፌሰር አለማየሁ ገዳ በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪ ናቸው። ምንድን ነው ምትሰራው? ለስራውን ስታይ እዚህ ጋር የሚሰራው አንደኛ ዋናው የዋጋ ማረጋጋት ነው። ስራው ኢንፍሌሽን ማለት ነው። ይሄ ደግሞ ይሄ ከሞኒተሪ ፖሊሲ ጋር እያያዛሉ ብለህ ብሩን ካተምከው ያው ኢንፍሌሽን ነው የሚሆነው። ስለዚህ እዚህ ቦታ ላይ መሆን ያለበት ማክሮ ኢኮኖሚስት፣ ሞኒተሪ ኢኮኖሚስት ወይ ፋይናንሻል ኢኮኖሚስት ነው። ሌላ ዋናው ስራው ደግሞ ባንክ ሱፐርቪዥን እና ሬጉሌሽን ነው። ዋናው እንግዲህ ከፖሊሲ አንጻር ስታየው ኤክስቼንጅ ሬት ፖሊሲ የብሩ ዋጋ ተመኑን በሚመለከት የባንኮች ወለድን በሚመለከት በምን ያህል ብሩ ኢኮኖሚ ውስጥ ንክተት አንክተት እናበድር ለመንግስት አናበድር የሚሉ እነዚህ አይነት የፖሊሲ ጉዳዮች የብሔራዊ ባንክ ኃላፊነት ነው። ሁለተኛው የብሔራዊ ባንክ ስራ ባንኪንግ ሱፐርቪሽን ኤንድ ሬጉሌሽን ነው። ይሄ ደግሞ እንደምታውቀው አሁን ኢንክሊዚቭሊ ዲጂታላይዝድ እየሆነ ነው። ስለዚህ የተለመደው ዝም ብለ ብራንች ባንኮችን ና ምናምን ሬጉሌት ብቻ ማድረግ ሳይሆን ፋይናንሻል ቴክኖሎጂ እንዴት ነው ሬጉሌት ማድረገው የሚባለው ራሱ የራሱን እውቀት ይጠይቃል። ግኝ ሰው የንግድ ህግ ነው ያጠኑት ገባ የንግድ ህግና ኢኮኖሚ በጣም ነው የሚለያዩ። በጣም በጣም ዓለም ባንክ የሰሩት በዚህ በንግድ ህግ ነው። ስለዚህ በእኔ እምነት የፖለቲካ ሹምነት ነው እንጂ የፕሮፌሽናል ሹመት አይደለም እንደተለመደው ማለት ነው። በዚህ ጉዳይ ላይ አስተያየታቸውን የጠየቅ ናቸው። ሌላው የምጣኔ ሀብት ባለሙያ አቶ ዋሲሁን በላይ ደግሞ የብሔራዊ ባንክ ገዥነት ቦታ የካበተ የኢኮኖሚክስ ሙያ የሚፈልግ ስለሆነ በጥንቃቄ መመራት አለበት ብለዋል። የብሔራዊ ባንክ ገዢ ማለት በጣም ባለ ትልቅ ፓወር ማለት ሞኒተሪ ፖሊሲ የሚመራ ስለሆነ ማለት ህግ ላይ የፕራይም ሚኒስቴር ኦፊስ ላይ የሲኒየር የፖሊሲ አድቫይዘር እንደነበሩ ለኢትዮጵያ ወርልድ ትሬድ ኦርጋናይዜሽን ላይ ላላት ኢንቮልቭመንት እንደ ኔጎሽተር ሆኖ የሚቀርቡ እሳቸው ናቸው። እንግዲህ በወርልድ ባንክን ፕሮግራም መሰረት ኢትዮጵያ ውስጥ ያሉት የሎጂስቲክስም ሌሎቹም ስራዎች ላይ እንቅስቃሴ እንዳላቸው ያሳያል፣ በፕሮፋይል ደረጃ ያሳያል። ግን በጣም ፒዩር የኢኮኖሚ ስራዎችን ነው ሲሰሩ የነበረው ብሎ ለመናገር ትንሽ የሚቀር ይመስለኛል። ከንድም አንጻር ግን ሞስ ባላቸውም እድሜ አሳ ሰዎች የሚያግዟቸው ከሆነ ምናልባት ሊሰሩ ይችላሉ። በኢትዮጵያ ለብሔራዊ ባንክ ገዥነት ፖለቲካዊ ተሳትፎ ያላቸውን ባለስልጣናት መሾም የተለመደ መሆኑን ያስታወሱት ፕሮፌሰር አለማየሁ ገዳ የአለም አቀፍ የገንዘብ ተቋማትም ይሁኑ መንግስት በብሔራዊ ባንክ ላይ ሊፈጥሩ የሚችሉትን ተጽዕኖ በማብራራት ይህን መቋቋም ካልተቻለ በቀጣይነት ያስከትላል ያሉትን መዘዝም አብራር ተዋል እንግዲህ ብሔራዊ ባንክ ኃላፊነት ኢንፍሌሽን ነው ዋናው ፕራይስ፣ የተረጋጋ ፕራይስ ማድረግ ባንኮች በሰላማዊ ሁኔታ ፋይናንሻል ሴክተሩ እንዲንቀሳቀስ ማድረግ ይሄ ነው እንግዲህ ኃላፊነቱ ናው። ይህንን በሚመለከት ስለዚህ ከወርልድ ባንክ እና አይ ኤም ኤፍ ጋር ይህን ኔጎሽት የሚያደርገው እሱ ነው ማለት ነው። ይሄ ማለት ምን ማለት ነው? እኔም ያስፈራኝ ማለት ነው። አስ ሎንግ አስ ለመንግስት ብድር እስከሰጡ ድረስ ዲቫሉዌሽን አድርጉ ሲሉት ሊቀበል ይችላል። ኢንትረስት ሬቱን ዲሬጉሌት አድርገው በማርኬት ይወሰን ሲሉት ሊቀበል ይችላል። ወርልድ ባንክ አይ ኤም ኤፍ ሱን ነው የሚፈልጉት እና እነዚህ ሰዎች ደግሞ ገና ሲመጡ ፋይናንሽል ታይምስ ሳይቀር እና አቶ ማሞን ቴክኖክራቶች መጡ እያሉ ሲያዳምቋቸው ነበር፣ እነዚህ ኢንስቲትዩሽኖች። ስለዚህ ምንድን ነው የሚያስፈራኝ፣ ተንደርድረው ነው በብርሃን ፍጥነት ከነዚህ ከአይምኤፍና ከወረድባ ጋር ተስማምተው ዲቫሉዌሽን እና ዲሬጉሌሽን አድርገው ሀገሩን ኢንፍሌሽን በኢንፍሌሽን እንዳያደርጉት ትንሽ ስጋት አለኝ። ምክንያቱም ኢንፍሌሽን ገባ፣ ያው ሰውን በጣም ድሃውን በጣም ነው የሚጎዳው። አቶ አስዩን በላይ በሰጡን አስተያየት ደግሞ የብሔራዊ ባንክ ገዢው ገለልተኝነታቸው መጠበቅ እንዳለበት በአጽኖት ገልጸዋል። የብዙ አቅሞች ትርክ መሆን አለበት ብሔራዊ ባንክ በጣም ብዙ ልምድ ይፈጡ። የኢኮኖሚክስ ቴዎሪን ታመጣለህ፣ የዓለም አቀፍ ጫናዎችን ውስጡ ትጨምርበታለህ፣ ከዛ ደግሞ እዚህ ሀገር ውስጥ ያለው ነባሪያ ሁኔታ እያየ ነው የምትመራው። ሎጂኩን ከነባሪያ ሁኔታ ጋር ማጣጣም አለ። የውጭ ጫና መጥቶ የውጭ ምንዛሬ ግብይቱን ፍሎት ማድረግ አለበት ያለው ሰው በጣም ያስፈልግ በጣም በጣም ልምድ የሚፈልግ ቦታ። ሁለተኛ ደግሞ ኢንዲፔንደንሲ ደግሞ እንዲኖሩ ያስፈልግ። እንደ ሌላው ሴክተር እየደወልክ እንደዚህ ያርግ እንደዚህ፣ እንደዚህ መደረግ አለበት ይኛውን ለምን አላደረግም ብለህ ሲሪየስ ጫና የምትፈጥረበት አይነት ሴክተር እንዳልሆነ ይሰማኛል። አንዴ ብራትም፣ አንዴ ገንዘብን የመግዛት አቅም አዳክም፣ አንዴ ወለድን ከፍ አርግ ዝቅ አርግ ልትል አትችልም። በቃ ብሔራዊ ባንክ ላይ በሎጂክ ነው ምትሆነው። ሌሎች ባንኮችን ወደ ኢትዮጵያ ለመጋበዝ እንቅስቃሴዎች እንደተጀመሩ ይፋ በሆነበት በዚህ ወቅት ነው ዶክተር ይናገር ደሴ ከብሔራዊ ባንክ ገዥነታቸው መልቀቃቸው የታወቀው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ከጥቂት ወራት በኋላ የብሔራዊ ባንክ ገዥ ሆነው በመሾም ከአራት ዓመት በላይ ያገለገሉት ዶክተር ይናገር እንደ ሌሎቹ ባለስልጣናት ሁሉ ኃላፊነታቸውን በራሳቸው ፈቃድ ስለመልቀቃቸው አሊያም በመንግስት ስለመነሳታቸው የታወቀ ነገር የለም። ለአሜሪካ ድምጽ ኬኔዲ አባተ። Addis ah, Ababa. Ah,